It's ዛሬ በኦሮሚያ ክልል በተካሄዱ የተቃውሞ ሰልፎች የአምስት ሰዎች ህይወት አልፏል። አራቱ ሻሸመኔ አንዱ ጨለንቆ ውስጥ ነው የተገደሉት። በተለያዩ ከተሞች ዛሬ በተካሄዱ ሰልፎች ከ30 በላይ ሰዎች በጥይት ቆስለዋል። ስለ ተቃውሞ ሰልፉ የመንግስትን ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአምቦ ከተማና በቦኬ የተደረጉት ሰልፎች ያለምንም ግጭት ተጠናቀዋል ብለዋል ምስክሮች። ይህ በእንዲህ እንዳለ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዜጎቹ ወደ ሻሸመኔ አካባቢ እንዳይሄዱ መሄድ ካለባቸውም ተገቢውን ጥንቃቄ እንዲያደርጉ አስታውቋል። የኤምባሲው መግለጫ በተቃውሞዎቹ የሞቱ ሰዎች እንዳሉም አልሸሸገም። የዩናይትድ ስቴትስ ዜጎችን በተመለከተና የኦሮሚያን ክልል በሚመለከት የዕለቱ አብይ ርዕስ እንደሚከተለው ይቀርባል። በኦሮሚያ የተለያዩ ከተሞች ውስጥ ዛሬ መካሄዳቸው የተነገረ ሰልፎች አጀማመራቸውም አፈጻጸማቸውም እንዲሁ የተለያየ ነበር የሆነው ሻሸመኔ ከተማ ላይ ጠዋት የተጀመረው ሰልፍ ከአጀማመሩ ችግር እንዳልገጠመው እስከ ረፋዶ አራት ሰዓት አካባቢም ያለ አንዳች ግጭት መካሄዱን ስፍራው ላይ እንደነበሩ የነገሩኝ አንድ እማኝ፣ ሁኔታዎች ተለውጠው ወደ ሕይወት መጥፋት የደረሰውን አጋጣሚ እንዲህ ሲሉ ገልጸውልኛል። ሰዓት ሰላም ነበር። ሻሸመኔ ወደ ዲፖ የሚባል መከላከያ የሚገባ ካምፕ እዚያ ሄዶ ልጆች ከመንገድ ወደ ሲያልፉ ወደዛ ቱሳሰኩበት ተብሎ እዛ የሞተ አራት ሰው ነው የተመጣ። እስከ ሰላሳ ሰው ደርሳል። አሁን መልካዷ ያለ ሰው እዛ የሞተ አራት ሰው ነው። እዛ ተሳ የተደረገ እና የተመቱችም ብዙ ናቸው። እዛ ሳሉ በምንድን ነው የተመቱት? በጥይት ማን ነው የመታቸው? ማን ነው የተመቱት? መከላከያ ናቸው። ለምን ተኮሱ? እነሱ ልጆቹ በዛ በኩል እያለፉ ነበሩ። እሺ፣ ያ ተኮሱ እነሱ ላይ እና ወደ አዋሳም የሄዱ ልጆች አሉ። ወደ ኩያራ ሆስፒታል የሄዱ ልጆች አሉ ሰው መልከ ወደ ሞ አራት ሰው ደርሷል። ስንት ሰው ነበር የወጣው በጠቅላላው ለሰልፉ? አረም ከተማ ምንም አልቀረም። እንኳን ከተማ አይደለም ያለች ከአካባቢ ከተማ ከገጠር የመጡ ሰዎች ብዙ ናቸ፣ ሀያ ሺ የሚደርስ ከአራት ሰዓት ጀምሮ እስከ ስራ በዚህ ሰዓት ማለት ነው እስከ አንድ ሰዓት። እስካሁን ልጆች አልገቡም፣ ውጭ ናቸው። የኦሮሚያ ፖሊሶች እየለመኑ ተማናቸ። ኦሮሚያ ፖሊስ ከኛ ጋር መሆኑ ነው? እኛን ለምነው ግቡ ያሉ ልጆች የሚያስገቡ ነው የኦሮሚያ ፖሊስ። ያደረሰባችሁ ነገር የለም ምንም የለ ምንም ዱላ ራሱ በጅጠላዙ ልጆች እነሱም የሚሄዱበት ፓትሮል ላይ ወጥቶ ድምፃቸውን ያሰሙ ነበር። እና የፌዴራሉ ኃይሎች ዝም ብለው ነው ተነስተው መተኮስ የጀመሩት። ወታደሮቹ ዝም ብለው ነው ተተኮሱት። የኦሮሚያ ፖሊሶች መጥቶ ነበር፣ ልጆቹን ለማናገር መጥቶ ነበር። ልጆቹ ተሰብስቦት የአናገሩ የተኮሱቹን ፖሊሶች ይዘናል እስር ቤት ነው አለ። እዛ መጣችሁ ማለት ትችላላችሁ፣ ጠዋት መሆን ያሆንን እነሱ ወደ ይቀርበዋል። ከህግ የሚጠበቅ ነገር ምንምን ለለም እያሉ ነበር። እሱ እውነት ከሆነ እና የተያዙ የታሰሩ ሰዎች አሉ ማለት ነው። ታስሮ እዛውም ካምፕ ነበር የአጋጣሚ የፌዴራል ካምፕ ነው። ከዛው ሱ ነው እኮ ወጥቶ እኮ

ሚባል ካምፕ አለ። ከዛም የመጡ አለ ፌዴራሎች ፌራል የሚገቡ የት ሆስፒታል ነው የተወሰዱት እነዚህ የተመቱ ሰዎች፣ መልካ ወዳ ነበሩ መልካ ወዳ ውጭ ሞተ አራት ሰው ነው ያየ የተመቱም ሰላሳ ሰው ደርሰዋል ይደርሰዋሉ። እና እዛ አካባቢ ኩየራ የምትባል ከተማ አለ። እዛም ሆስፒታል አለ። ወደዛ ሄዱ ሰው አለ፣ ወደ ሐዋሳ የሚሄዱ ሰው አለ። ኦፕራሶ የተደረገ ስድስት ጥይት ውስጥ ቀርቶ ኦፕራሶ የተደረገ ነበረ። ለመሆኑ የዚህ ሰልፍ ምክንያት ምንድን ነው? ለምንድን ነው ሰው የወጣው? ህዝባችን ከሶማሌ ለምን ይነቀላል? ድንበራችን ይከበር የሚል ምክር ነበር በልዩ ኃይል መገደል ህዝባችን ቁም የሚል ኳራ ነበር ማን ነው ለመሆኑ ያስተባበረው ይሄንን ሰልፍ ማን ነው የጠራው ምንም ጥሪ አልነበረም ህዝብ ተዘጋጅቶ ያደረገ በቃ ሁሉምስ ነበረ እንደ ኦሮሚያ ነው ተደረገ ግን የሞቱት ጋብቻ ነው አምቦ ነበረ ወለጋ ነበረ፣ ሀረር ነበረ፣ ሁሉም ቦታ አለ እና ሰው ብድግ ብሎ ነው የወጣው ማለት ነው። ማንም ውጣ ብሎ የጠራው የለም ያስተባበረው የፖለቲካ ድርጅት ይሁን የመንግስት ባለስልጣን ወይም አካልም የለም ማለት ነው። የለም አወይዝ በቃ ይሄንን ቆሚያ እናይም ብሎ ነው ወጣው። ኦሮሚያ መንግስት እኛ ከኛ ጋር ነበሩ እኛን ሰላም እያስጠበቁ ነበሩ። ለአጋጣሚ ልጆች በብዙ ቦታ ስለሚመጡ እንደመጡ ወደ ካምፕ እዛ አካባቢ ስደርሱ ወደ ካምፕ ደረሰው ነው ከቶጋ የተውሉበት ሰዎች አለ ከቶጋ የመጡ ወታደር ነበር የማከራከር እንደመጡ መንገድ ላይ ያለ ሰዎች እየመጡ ሜዳ ላይ ያለ ሽማግሌ ከቤት ሰጥቶ ወደ ቤት መመለስ የማይችል ሽማግሌ ነው የሚሆነው። የተመጣው እንኳን ስራ ሰልፍ መውጣት ያለው አቅም ከቤት መጥቶ ወደ ቤት መመለስ አቅም የሌለ ሰው ነው የተመጣው። ሜዳ ላይ እሱ ቁጭ ያለበት ቦታ ሙን ብሎ ተደረገ ነው እና ከዛ ተኩሱ እንዴት ቆመ? እንደ ምንም ኦሮሚያ ፖሊስ በኦሮሚያ ፖሊስ ድጋፍ ህዝቡን ከዛ ተልክሎ ወደ ላይ መልሶ ከእነሱ ሰፈር አድቆ ነው ተሰብስቦ ቆመ። እነሱ ሰዎቹ በሄዱበት መጨረስ ይፈልጋሉ። አንድም አምስት ሺህ የሚደርስ ህዝብ ላይ እንደቱ ስ ውስጥ ይተኩሳል። እየሄዱ አለ ምንም አላረጉ ምንም አላጠፉ። ወደ ካምፑ ለመግባት ሙከራ ያደረገ ማንም የለም፣ ወይም የወረወረ ማንም የለም፣ ማንም የለም። ኦሮሚያ ፖሊሶች ይህ እንደሚፈጠር ስለሚያውቁ ወደ የትም ወደ መንግስት እንትን እንዳጠጉ ብለው ከኛ ጋር እየሄዱ ነበር። ዱላ አልያዙም በእጅ ብቻ ነው ምንም ያዟቸው እንዳትወዱ ወረዛ ብሎ እየከለከሉ ነበር። ሰውም እንደዛ እየሄደ አይደለም፣ ያ አላማ የለም ለም ደሞዞ ለመጀመሪያ መንገድ ማስጋት የሰው ንርበትን ለማበላሸት ወጣ አይደለም። እርሶ ለመሆኑ ህዝቦች ለምን ከሶማሌ ተነቅሎ ለራሱን ንርበት ስሎ ለምን ወደዚህ ይገባሉ? እዚ ያሰራል ያለን በአንድ ባዳ የተዳደር ነው ያለ። እንደዛ ሆነ ለምን የኦሮሞ መፍት አይከበርም? ከሶማሌ ላይ ተፈጥኖ ለሚወጣል ምን ስል ምፍክር ነበር። ሌላ ነገር የለው። ይሄ ድርጊቱ ይቆም የሚባል ነገር ነው። ዳንጋችን ይከበር። እስከመች ነው ይሄ የኦሮሞ እንትን ዳንጋ ማይከበሩ የሚል ምክር ነበር። ሌላ ነገር የለም ወይ ድንጋይ ወደ ሰው የለውም እያለ ወደ አምስት ሺህ የሚደርሰው ነው በዛ በኩል እያለፈ ያለው ይህ ተተኮሰበት ነው። ባጃጅ ነዳ ያለ ሽር ነው ሞት ባጃጅ ነማቁ ከባጃጅ ውስጥ ባጃጅ እያነዳ ያለው ልጆች እሱን ባ ተሳፍሮ እንትን እያደረጉ ነበር። ከዛ ውስጥ መጡ። የሰባት አመት ልጅ የስድስት አመት ልጅ ነው። አሁን ተመጥቶ ሆስፒታል ያለ። እርሶ ምንድን ነው ስራው? ሰራተኛ ነው። የምን ሰራተኛ? የመንግስት ሰራተኛ ኖት ወይስ በግል ነው የሚሰሩት? አይደለሁም? የግል የሻሸመኔው ሰልፍ በዚህ በሰማችሁት ሁኔታ በሰላም ተጀምሮ በደም መጠናቀቁ ሲነገረን ጨለንቆ ላይ የነበረው ሁኔታ ከጅምሩም የግጭት ነበረ ቀድሞውንም ሰው ወደ አደባባይ እንዳይወጣ በአካባቢው ያሉ የጸጥታ ኃይሎች ወስደውታል ሲሉ ያነጋገርኳቸው እማኝ ነኝ ያሉ ሰው በገለጹልኝ የኃይል እርምጃ የአንድ ሰው ሕይወት መጥፋቱን ነግረውኛል እርስዎ የት ነው ያሉት ጨለንቆ ነው ጣና የሚባለው ወረዳ አይታገ። ምንድን ነው ዛሬ የሆነው? ይንገሩኝ እስቲ በዛ እርሶ ባሉበት አካባቢ። ሰዎቹ ኢንስትሬሽን ለማውጣት ፈልጎ ማለት ነው፣ ሰላማዊ ሰልፍ ለመውጣት? አዎ። እሺ ከዛ በቃ ፖሊሶቹ ወጥቶ፣ እዛ ፌዴራል አለ ሰው፣ በቃ ጨፈጭፎ እንደማይወጣ ድረ አድርጉ። አንዱ የሆን እብድ ነው መሰለኝ ተመቶ እርስዎ ሰልፍ ወጥተው ነበረ? ዛሬ ሲሞክሩ ነው ገና ለመውጣት ሲሞክሩ ሲሞክሩ ነው። እና ብዙ ሰው ነበረ የተጎዳው እዛ? በጥይት የተመታ አንድ ሰው ብቻ ነው ግን ሌላ ይጨመጨም ነው እንጂ። ለምንድን ነበር ሰልፍ ለመውጣት የወሰናችሁት? ድንበር ላይ ማለት ነው የተለያየ ኦሮሞ ተፈናቅሎ ተፈጠፈጭ ስለሆኑ ፌደራል መንግስት ምን ግንጃ ስላልወሱ ሰው በቃ ቆጣ ለማሳየት ነው። ለዛ ነው የወጡት። ለምሳሌ እዚህ ኤስአርጌ በጭና ሰን አካባቢ ወሮናም የተለያዩ ወርናዎች ማለት ነው፣ ብዙ ሰው ነው የተፈናቀለ ወርናዎች የገባም ማለት ነው። ይሄንን ሰልፍ ማን ነው የጠራው? የዛሬውን ማን ነው እንድትወጡ የጠየቃችሁ? ጤሮ ነው ጤሮ ማለት በቃ እንዲ ህዝቦች ናቸው የኦሮሚያ። በራሳችሁ ተነሳሽነት ነው? አዎ በራሳችሁ ለእንጂ፣ ድርጅት አይደለም የጠራችሁ? የለም ሌላ ያስተባበራችሁ አካል የለም? አዎ። እንደው የተደበደበ ሰው ጉዳት የደረሰበት ሰው ስንት ይሆናል እንደው በግምት እርሶ የሰሙት ካለ? እንዳየሁት አንድ ሰው ብቻ ነው ያየሁት። ሌላ ብዙ ነው ያሉ፣ አላየሁት። አንድ ሰው ያዩት በዱላ የተመታ ነው ወይስ በጥይት የተመታ ነው? በጥይት ነው ተ በሌላ በኩል ግን አምቦ ላይ የተካሄደው ሰልፍ ተጀምሮ እስኪጠናቀቅ ሰላማዊ እንደነበር የአፋን ኦሮሞ ዝግጅት ክፍል ባልደረባዬ ነሞዳንዲ ማምሻውን ያነጋገራቸው አንድ እማኝ ተናግረዋል። ከኒጀልከቤ ጉያ ጉያ አራግ ማቱሬ የአምቦው ተቃውሞ ሰልፍ ዛሬ ነው የተጀመረው። መጀመሪያ የከተማ ወጣቶች ናቸው በብዙ ብዙ ቡድን ሶስት አራት የሆኑ መፈክር ማሰማት የጀመሩት። ሰልፈኛው በጣም ብዙ ስለሆነ ቁጥሩን መገመት ያዳግተኛል። በከተማዋ ሙሉ ነበሩ። የፖለቲካ መሪዎቻችን ከእስር ይለቀቁ፣ ድንበራችን ከወራሪዎች ይጠበቅ የኦሮሞ ሕዝብ የሀገሩ ባለቤትነት ይከበር፣ ንብረታችንን አንነጠቅ የሚሉ መፈክሮችን ያሰሙ ነበር። ሻሸመኔና ጨለንቆ ላይ ጠፋ የተባለውን ሕይወትና የቆሰለውን ሰው ቁጥር ለጊዜው ከሦስተኛ ወገን ማረጋገጥ አልተቻለም። ሁኔታዎቹን አስመልክቶ ከመንግሥት አካላት ምላሽ ለማግኘት ሞክሬያለሁ። የኦሮሚያ ክልል የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊውን አቶ አዲሱ አረጋን ለማግኘት በተደጋጋሚ ያደረጉት ያደረግኩት ጥረት አልተሳካም። ስልካቸው ይጠራል አይነሳም።